አድማጮች አሁን ንጉሥ ያክሉ ከአዲስ አበባ በራዲዮ መጽሔት ወጎች ማሳያ መስኮቱ ብቅ የሚልበት ነው ሰዓቱ። አሉላ እና አዲሱ ዛሬ የኔ መስኮት ሲከፈት አብሮኝ የሚገባው ያነበበ እውቀትን ጠገበ የሚባልለት በእርግጥም ማንበብ ሙሉ ሰው ያደርጋል ተብሎ የሚነገርለት ኒውስዊክ እና ታይም መጽሔት ከእጁ የጋዜጣ ጽሑፍ አቅራቢ ደግሞ ከደጁ የማይጠፋ ወለጋ፣ ነቀምት ልክ የዛሬ 85 ዓመት በ1924 ዓ.ም ተወልዶ እዚያው ነቀምት የአንደኛ ደረጃ ትምህርቱን ተምሮ ከጨረሰ በኋላ መምህራን ኮሌጅ ገብቶ ለሦስት ዓመት ሰልጥኖ ከንጉሠ ነገሥቱ እጅ ዲፕሎማውን የተቀበለ ባለሙያ ነው። መምህር ከሆነ በኋላ ደግሞ በነቀምትና በደብረ ብርሃን ከተሞች አስተምሯል። ከደብረ ብርሃን ወደ አዲስ አበባ ዛውረውት ሲመጣ አልፈለገም። ነገር ግን ሲዛወር ከልጅነቱ ጀምሮ በነበረው ዝንባሌ መሰረት፣ ማስታወቂያ ሚኒስቴር በጋዜጠኝነት እንግሊዝኛው ክፍል ተቀጠረ። ለኢትዮጵያን ሄራልድ ጋዜጣ ይጽፍ ነበር። ከዛም እስራኤልና ሳይፕረስ ሄዶ ሙያውን በስልጠና አዳብሯል። የኢትዮጵያ ድምጽ ዋና አዘጋጅ፣ የዛሬቱ ኢትዮጵያ ጋዜጣ ዋና አዘጋጅ ሆኖ እንዲሁም የወሎ ክፍለ ሀገር የፕሮግራምና የልማት ዋና ስራ አስኪያጅ ሆኖ በኃላፊነት ለረጅም ዓመታት ሰርቷል። እኔ ያቀረብኩለት ጥያቄ ለመሆኑ ጋሽ ከቤ በእናንተ ዘመን በንጉሰ ነገስቱ ዘመን ድሮ ድሮ ዛሬ እንደሚነገረው መጽሐፍ እና መናገር አይቻልም ነበር ነው ያልኩት። ማን ያርዳ የቀበረ ማን ይናገር ከበዳኒሳ የነበረ ሁም አይቻልም። በጃነው ጊዜ እኛ እንደ ቅዱስ ነገር አርገን የምናው የማንነካው ቤስክነትና ጃኖዊ እንጂ ስለቀረው ሁሉ ነቅፈን መጻፍ እንችላለን፣ በሪሳ አንቀጽም ሆነ በሪፖርቲንግ ስለማንኛውም መጻፍ እንችል ነበር። ኢንፋክስ ጋዜጠኞች የተከበሩበት ዘመን ቢኖር በኃይለሥላሴ ጊዜ ነው እና ክብር ነበረ። ማን ማንኛውንም ሚኒስትር ቢሮ ተከምቼ ጠርቼ አነጋግራለሁ። ቢሮ ድረስ ሂጄ ሳነጋግረው በሩ ድረስ መጣው ነበር የሚቀበለኝ ነበር። ለምሳሌ አለ እንደ ልጅ እንዳልካቸው መኮንን፣ ከፖሊስ አዛዦችም እንደ ጄኔራል ይልማ ሽበሺ ይልማ ሽበሺ ሌሎችም ሌሎችም እኔ ምንም አይነት ችግር አልነበረኝም። እንደፈለኩ ማንም ሚኒስትር፣ ማንም ጠቅላይ ገዥ ጋ ደውዬ አነጋግራለሁ። እየወጣሁም ኢንተርቪው አደርጋለሁ። ብዙ ጠቅላይ ገዢዎችን ኢንተርቪው አድርጊያለሁ። ሌላው ሌላ በቀር አልጋ ወራሹን ደሴ እጄ ቤተ መንግስታቸው ኢንተርቪው አድርጊያቸዋለሁ። ከዛም ተመልሼ ራስ ምሩን ኢንተርቪው ያደርጋቸዋለሁ። ኃይለ ጊዮርጊስ ወርቅነህ ኢንተርቪው ያደርጊያለሁ። ዶክተር ኃይለ ጊዮርጊስ ያዲስ አበባም ከንቲባ ነበር። አዎ መጀመሪያ ደግሞ የአውራ ጎዳና ዋና ሥራ አስኪያጅ በነበረ ጊዜ በጣም ግልጽ የሆነና ኢትዮጵያን የሚወድ ታላቅ የልማት ሰው ነበረ። ኃይለ ጊዮርጊስ ወርቅነህ ለጃኖ ሰባ አምስተኛ ልደት በዓል ከጃኖ ጋራ ካደጉት ከኖሩት ራስ ምሩን በጃኖ ዘመነ ዘመነ መንግስት ተምረው ስልጣን ላከወጡ ደሞ ዶክተር ሀይሮ ወርቅነን ኢንተርቪው ያደረኩት እኔ ምናሴ ጋር፣ ዶክተር ምናሴ ሀይሌ በጣም የምንወደው ሚኒስትራችን ነበረ። ያከብረን ነበረ፣ የሚንከባከበን ነበር። መጽሐፍ ነጻነ ስም ይሰጠን ነበረ። በሆነ ሱ ከዚህ ችግር ደርግ ሲመጣ ነው እኛ እጃችን የሳሰረው። እና በቃ እንደ ልብ ተጽፎ ነበር። ለምሳሌ አንድ ሰው የዜና አገልግሎት ሰው ሲነግረኝ አንድ ወሬ በስህተት እዛ ኢንተርናሽናል የዓለም አቀፍ የዜና ክፍል አለ። ተሳስቶ ወደ ሬዲዮ ሄዶ ያ ዜና በሬዲዮ ተነግሮ ጋዜጠኞቹ ይታሰራሉ። ያን ዜናውን ያስተላለፉት ዶክተር ምናሴ ኃይሌ ከማስታወቂያ ሚኒስቴር በእግር ሶስተኛ ድረስ መጥተው አስፈቱን ብሎኛል። እስከዚህ ድረስ ዶክተር ምናሴ በጣም ይደግፈን ነበረ፣ ጃኖ ያቀርበን ነበረ፣ ጠቅላይ ሚኒስትሩ ያውቁም ነበረ፣ ጠርተው ያነጋግሩን ነበረ። ችግር አልነበረንም በእውነቱ ችግር የመጣው ደርግ ከመጣ በኋላ ስለ ሶሻሊዝም ብቻ ነው እንጂ የምትጽፉት ስለሌላ ነገር መጽሐፍ አትችሉም ብለው እጃችን ያሰረው ደርግ ነው። እንጂ በስላሴ ጊዜ ብዙ ብዙ ነገሮችን ነካክተን ብዙ ነገሮችን ነቅፈን እንጽፍ ነበር። ችግር አልነበረንም። እና እኔ በጋዜጠኝነቴ ዘመን እጅግ የኮራውበትና የተዝናናውበት የተደሰስኩበት ስራ ነበረ። ጋዜጠኝነት ስለኔ ህይወቴ ነበረ። አንዳንድ ጊዜ ለምሳሌ ንጉሠ ነገስቱን የሚያስቆጣ ነገር ዜና ላይ ሲወጣ ወይ ጽሁፍ ሲወጣ ወይ ደግሞ ባለስልጣናቱንም እንደዚህ ሆነ ካሚያደርግ ነገር ሲመጣ ያው እንግዲህ ከቤተ መንግስት አካባቢ ቁጣው ይመጣል። በሚኒስትሮቹ አማካኝነት እናንተ ተጠርታችሁ ወደ እናንተ ይወርዳል እና ያ ቁጣው ከወረ ብዙ ጊዜ ግን የሚመጣው ይሄ እንደው ትክክል አይደላችሁም፣ ይሄን ለምን አላችሁ፣ ለምን እንዲህ አደረጋችሁ የሚለው ነው። ጥሩ ስትሰሩ ግን ምስጋናው አይመጣም። ምንድን ነው የዚህ ምክንያቱ ምስጋና የማይመጣው ተብለው ሲጠየቁ አንድ ባለስልጣን ቤተ መንግስት ፀጥ ብሎ ከኋለ እንደ ምስጋና ነው የሚቆጠረው። ጋዜጠኛው ጥሩ እንደሰራ ትክክል ነው ማለት ግን ከዚህም በላይ እኛ ጃኖች በእውነቱ መልካም ነገር ከሰራ ጠርቶ ያነጋግሩ ነበር ያመሰግኑ ነበር። እኔ ለምሳሌ በተማሪዎች ንቅናቄ ጊዜ የኢትዮጵያን ታሪክ ከሶስት ሺ ዘመን ወደ አንድ ሺ ዘመን አሳንሰው ይናገሩ የተነጋገሩ ነበሩ። እኔ ያን ሁሉ ነቅፌ ጽፌያለሁ። ጃንሆይ ስለ እሱ ጠብተው አነጋግረውኛል። ብዙን ጊዜ በምጽፍባቸው ነገሮች ሁሉ ጃንሆይ ያነጋግሩ ነበረ። ችግር አልነበረኝም። ጃንሆይ መልካም ስራ ይወዳሉ። እርግጥ መጥፎ ስራ ሲኖር ደግሞ አለመውደዳቸውን ይገልጻሉ። ለምሳሌ አቤ ጉበኛ መጽሐፍት አንድ ለናቱ ሳቸው ወጣ ጊዜ አዲስ ዘመን ብርሃኑ ዘሪሁን ነበረ ዋና አዘጋጅ እዛ ጋዜጣ ላይ እዛ ሳቸው ወጣ ጋዜጣ ላይ አፄ ቴዎድሮስ እንደ አንዳንዶቹ ነገስታት የሰለሞን ዘር የዳዊት ልጅ ብለው አይመጻደቁም ነበረ ብሎ ጻፈ። አቤ ነው ይህን የጻፈው አንድ ለናቱ መጽሐፍ ውስጥ። ከዛ ያ መጽሐፍ ያንን ረቪው የሚያደርግ ሰው አዲስ ዘመን ላይ እንዲህ ብሎ ጻፈ። ጃኖ በጣም ተቆጡ። ጌታቸው መካሳ ነበር ሚኒስትራችን። ብርሃኑ ከዛ አንሳለኛል። ሌላ ቢሆን ኖሮ ደርግ ቢሆን ኖሮ ወዞ ረሽ ነው ነበር። ከዛ አንሳለኛሉ ጌታቸው መካሳ አነሳውና ሬዲዮ አስቀመጠው። ምንም ጉዳት አልደረሰበት። ኋላ እንደገና ተመልሶ በደርግ ጊዜ የአዲስ ዘመኑ ዋና አዘጋጅ ሆኗል። ብርሃኑ ዘ ብርሃኑ ዘርይሁን ትልቅ ጸሐፊ ወዳጄ ጎበዝ ሰው ነበር፣ በጣም ጎበዝ ሰው ነበር። እና ጃኖ ብዙን የምንጽፈው አንዳንድ በጣም ከረር ያለ ነቅፋዎችን መንግስታቸውን ካልነካን በስተቀር በእውነቱ አይቆጡንም፣ ያልፋሉ። እኔ አንድ ጊዜ፣ አንተ አንድ ጊዜ ጋሽ ገቤ በሚቀጥለው አስራ አምስት ቀን ፕሮግራማችን፣ ከዚያ ብንነሳ። አድማጮቼ ለዛሬ አንጋፋውን የሰማንያ አምስት ዓመት የዕድሜ ባለጸጋውን ጋዜጠኛውን ከበደ ኒሳን አመስግኜ ዝግጅት የላ ብቃ ንጉሴ አክሊሉን እናመሰግናለን። ሴርስትልን ንጉሴ